ሰላም ለገንዘተ ሥጋኪ በእደ ሐዋርያት አርጋም በአፋ ወእፍረት ቀደው ዘሐሳበ ሴጡ እጹብ ማርያም እንግል ወለት ተህሩያን ሕዝብ ረስተ ኩኪ ግዘቲ ህየንተ እም ወአብ የጽናኒ ከመ ጥብ ፍቅርኪ ሀሊብ